መጽሐፈ ሳሙኤል ካልእ ምዕራፍ ሁለት ከዚያም በኋላ ዳዊት ከይሁዳ ከተሞች ወደ አንዲቱ ልውጣን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ውጣ አለው። ዳዊትም ወዴት ልውጣ አለ። እርሱም ወደ ኬብሮን ውጣ አለው። ዳዊትም ከሁለቱ ሚስቶቹ ከኢዝራኤላዊቱ ከአኪናሆምና የቀርሜሎሳዊው የናባል ሚስት ከነበረችው ከአቢግያ ጋር ወደዚያ ወጣ። ዳዊትም ከእርሱ ጋር የነበሩትን ሰዎችና ቤተሰባቸውን ሁሉ አመጣ፣ በኬብሮንም ከተሞች ተቀመጡ። የይሁዳም ሰዎች መጥተው በይሁዳ ቤት ይነግሥ ዘንድ ዳዊትን በዚያ ቀቡት። ሳኦልን የቀበሩት የኢያቢስ ገለአድ ሰዎች ናቸው ብለው ለዳዊት ነገሩት። ዳዊትም ወደ ኢያቢስ ገለአድ ሰዎች መልእክተኞችን ልኮ እንዲህ አላቸው፣ እናንተ ለጌታችሁ ለሳኦል ይህን ቸርነት አድርጋችኋልና ቀብራችሁ ታማልና፣ በእግዚአብሔር የተባረካችሁ ሁኑ። አሁንም እግዚአብሔር ቸርነትንና እውነትን ያድርግላችሁ። ይህንም ነገር አድርጋችኋልና እኔ ደግሞ ይህን ቸርነት እመልስላችኋለሁ። አሁንም ጌታችሁ ሳኦል ሞቶአልና እጃችሁ ትጽና፣ እናንተም ጨክኑ። ዳግም የይሁዳ ቤት በእነርሱ ላይ ንጉሥ እሆን ዘንድ ቀብተውኛል። የሳኦልም ጭፍራ አለቃ የኔር ልጅ አቤኔር የሳኦልን ልጅ ኢያቡስቴን ወስዶ ወደ መሃናይም አሻገረው። በገልአድና በአሹራውያን በኢዝራኤልም በኤፍሬምም በብንያምም በእስራኤልም ሁሉ ላይ አነገሠው። የሳኦል ልጅ ኢያቡስቴም በእስራኤል ላይ መንገሥ በጀመረ ጊዜ የአርባ ዓመት ሰው ነበር። ሁለት ዓመትም ነገሠ። ነገር ግን የይሁዳ ቤት ዳዊትን ተከተለ። ዳዊትም በይሁዳ ቤት ነግሶ በኬብሮን የተቀመጠበት ዘመን ሰባት ዓመት ከስድስት ወር ነበር። የኔር ልጅ አቤኔርም የሳኦል ልጅ የኢያቡስቴ ባሪያዎች ከመሃናይም ወደ ገባኦን ወጡ። የጹሪያ ልጅ ኢዮአብና የዳዊት ባሪያዎች ወጥተው በገባኦን ውሃ መቆሚያ አጠገብ ተገናኛቸው። በውሃውም መቆሚያ በአንዱ ወገን እነዚህ በሌላውም ወገን እነዚያ ሆነው ተቀመጡ። አቤኔርም ኢዮአብን ጐልማሶች ይነሱ በፊታችንም ይቈራቈሱ አለው። ኢዮአብም ይነሡ አለ። ለብንያም ወገንና ለሳኦል ልጅ ለኢያብ ውስቴ ዐሥራ ሁለት ከዳዊትም ባሪያዎች ዐሥራ ሁለት ተቈጥረው ተነሡ። ሁሉም እያንዳንዱ የወደረኛውን ራስ ያዘ፣ ሰይፉንም በወደረኛው ጎን ሻጠ፣ ተያይዘውም ወደቁ። የዚያም ስፍራ ስም የስለታም ሰይፍ እርሻ ተብሎ ተጠራ፣ እርሱም በገባዖን ነው። በዚያም ቀን ጽኑ ሰልፍ ሆነ። በዳዊትም ባሪያዎች ፊት አቤኔርና የእስራኤል ሰዎች ተሸነፉ። በዚያም ሦስቱ የጽሩያ ልጆች ኢዮአብና፣ አቢሳ አሳሄልም ነበሩ። አሳሄልም እንደ ዱር ሚዳቋ በሩጫ ፈጣን ነበረ። አሳሄልም የአቤኔርን ፍለጋ ተከታተለ። አቤኔርንም ከማሳደድ ቀኝና ግራ አላለም። አቤኔርም ዘወር ብሎ ተመለከተና አንተ አሳሄል ነህን? አለ። እርሱም እኔ ነኝ አለ። አቤኔርም ወደ ቀኝ ወይም ወደ ግራ ፈቀቅ በል፤ አንድ ጐልማሳ ያዝ፣ መሳሪያውንም ውሰድ አለው። አሳሄል ግን እርሱን ከማሳደድ ፈቀቅ ይል ዘንድ እንቢ አለ። አቤኔርም አሳሄልን፣ ከምድር ጋር እንዳላጣብቅህ እኔን ከማሳደድ ፈቀቅ በል፤ ወደ ወንድምህ ወደ ኢዮአብ ፊቴን አቅንቼ አይ ዘንድ እንዴት ይቻለኛል አለው። ነገር ግን ከእርሱ ፈቀቅ ይል ዘንድ እንቢ አለ። አቤኔርም በጦሩ ጫፍ ሆዱን ወጋው፣ ጦሩም በኋላው ወጣ፤ በዚያም ስፍራ ወድቆ ሞተ። አሳሄልም ወድቆ በሞተበት ስፍራ የሚያልፍ ሁሉ ይቆም ነበር። ኢዮአብና አቢሳም አቤኔርን አሳደዱ። በገባዖንም ምድረ በዳ መንገድ በጋይ ፊት ለፊት እስካለው እስከ አማ ኮረብታ ድረስ በወጡ ጊዜ ፀሐይ ጠለቀች። የብንያምም ልጆች ወደ አቤኔር ተሰበሰቡ፣ በአንድነትም ሆኑ። በኮረብታም ራስ ላይ ቆሙ። አቤኔርም ወደ ኢዮአብ ጮኸ፣ ሰይፍ በውኑ እስከ ዘላለም ያጠፋልን? ፍጻሜውስ መራራ እንደሆነ አታውቅምን? ሕዝቡ ወንድሞቻቸውን ከማሳደድ ይመለሱ ዘንድ ሕዝቡን የማትናገር እስከ መቼ ነው? አለው። ኢዮአብም ሕያው እግዚአብሔርን ባትናገር ኖሮ ሕዝቡ በጠዋት ወጥተው በሄዱ ነበር፣ ወንድሞቻቸውንም ማሳደድ በተዉ ነበር አለ። ኢዮአብም ቀንድ መለከት ነፋ፣ ሕዝቡም ሁሉ ቆመ። ከዚያም በኋላ እስራኤልን አላሳደደም ሰልፍም አላደረገም። አቤኔርና ሰዎቹም ሌሊቱን ሁሉ አረባ እያለፉ ሄዱ፣ ዮርዳኖስንም ተሻገሩ። ቢትሮንንም ሁሉ ካለፉ በኋላ ወደ መሃናይም መጡ። ኢዮአብም አቤኔርን ከማሳደድ ተመለሰ፣ ሕዝቡንም ሁሉ ሰበሰበ። ከዳዊትም ባሪያዎች ከአሳሄል ሌላ ዐሥራ ዘጠኝ ሰዎች ገደሉ። የዳዊትም ባሪያዎች ከብንያምና ከአቤኔር ሰዎች ሦስት መቶ ስድሳ ያህል ገደሉ። አሳሄልንም አንስተው በቤተልሔም በአባቱ መቃብር ቀበሩት። ኢዮአብና ሰዎቹም ሌሊቱን ሁሉ ሄዱ፣ በኬብሮንም አነጉ።